በራያ አላማጣ ጥሙጋ በተባለ ቀበሌ ባለፈው አርብ በአንድ ቤተ ክርስቲያን መምህርና ተማሪዎች ላይ በተፈጸመ ጥቃት አምስት ሰዎች ተገደሉ። የወረዳው አስተዳዳሪ አቶ ሞላ ህልፍ ለአሜሪካ ድምፅ እንደገለጹት በዚሁ ጥቃት አራት ሰዎች ላይም ጉዳት እንደደረሰ ገልጸው ከመከላከያ ሰራዊት ጋር ጉዳዩ እንደሚጣራ ተናግረዋል። ሙልጌታ አጽብሃ ዘገባው ልከዋል። የራያል ለማጣ ወረዳ አስተዳዳሪ አቶ ሞላ ሐሉፍ አርብ የካቲት 28 ቀን 2017 ዓ ም ንጋት 10 ሰዓት አካባቢ በተፈጸመ ጥቃት አንድ የ71 ዓመት የጦምጋ ጋ ኪዳነ ምህረት ቤተክርስቲያን መምህር ከአራት ተማሪዎቻቸው ጋር እንደተገደሉ ገልጸዋል። ላውግ እስቲ ኪዳነ ምረት ቤት የካቲት 27 ለየካቲት 28 አጥቢያ በጥሙጋ ኪዳነ ምረት በተባለ ቤተ ክርስቲያን ወዲያው የተገደሉ ሶስት ሰዎች ነበሩ። ስድስት ደግሞ ቆስለው ነበር። ከቆሰሉት ሰዎች ቆይተው ሁለቱ ሕይወታቸው አልፏል። በዚህ ጥቃት አንድ መርጌታ ከአራት ዲያቆናት ተማሪዎች አምስቱ በጥይት ተገድለው አራት ቆስለዋል። የተጎዱትን መከላከያ ራሱ ነው ወደ አላማጣ ሆስፒታል ያደረሳቸው። አካባቢው በመከላከያ ሰራዊት ጸጥታው እንደሚጠበቅ የገለጹት አቶ ሞላ የፋኖ ታጣቂዎችም በቅርብ ቀት ይንቀሳቀሳሉ ሲሉ አስታውቀዋል ስማቸው እንዳይጠቀስ የገለጹ የአካባቢው ነዋሪ በዛን ሰዓት የተኩስ ድምፅ እንደሰሙ ገልጸው ህይወታቸው ካለፉ አምስት ሰዎች ሶስቱ ወዲያው እንደሞቱና ሁለቱ ደግሞ ወደ ህክምና ከተወሰዱ በኋላ ሕይወታቸው እንዳለፈ አስረድተዋል የአስተማሪው መኖሪያ ቤት ከቤተ ክርስቲያኑ አጠገብ ነው ጥቃቱ እዛ ነው የተፈጸመው። የጥሙጋ ኪዳነ ምህረት አገልጋይ መርጌታ ገብረ መድህን ትኩዬ ይባላሉ። የተማሪዎቹን ስም እንኳን አላውቅም። አስር ሰዓት ተኩል አካባቢ የጥይት ድምፅ ሰምተናል። ወዲያው ሦስቱ ሞተዋል፣ ሁለቱ ደግሞ በህክምና ላይ እያሉ ነው የሞቱት። በዚሁ አካባቢ የመንግሥትና የፋኖ ታጣቂዎች እንቅስቃሴ ስላለ ጠዋትና ማታ ህዝቡ በጭንቅ ነው የሚያሳልፈው። በቦታው ጥቃት ከተፈጸሙ በኋላ የታዩት የመከላከያ ሰራዊት አባላት ብቻ እንደነበሩም ተናግረዋል። ህይወታቸው ካለፈ ሰዎች የቤተ ክርስቲያኗ አስተማሪ የነበሩ በዛው ጥሙጋ ኪዳና ምሕረት ቤተ ክርስቲያን እንደተቀበሩና የሌሎቹ አስከሬን ወደ የትውልድ ቦታቸው እንደተላከ ገልጸዋል። ባላማጣ ሆስፒታል የድንገተኛ ክፍል አስተባባሪ አቶ አሰፋ ግርማይ በበኩላቸው በጥቃቱ የተጎዱ አምስት ሰዎች ወደ ሆስፒታሉ እንደገቡ ገልጸው አንዱ በህክምና ያለ ህይወቱ አልፈዋል ብለዋል። ሶስቱ ታክመው ወደ ቤታቸው ተሸኝተዋል ያሉት አቶ አሰፋ አንዱ በሌላ አካባቢ መታከም ስለፈለገ ከሆስፒታሉ ወጥቷል ሲሉ ተናግረዋል። ወደ ሆስፒታሉ ተጎድተው የመጡ የቆሎ ተማሪዎች አንዱ የ16 ዓመት ሲሆን ሌሎቹ ከ14 ዓመት በታች ታዳጊዎች ናቸው ብለዋል። በጉዳዩ ቅዳሜ ዕለት ላይ መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጽሕፈት ቤት ማንነታቸው ያልታወቀ ታጣቂዎች በራያ ላማጣ ወረዳ ጥሞጋ ቀበሌ በቤተ ክርስቲያን ጸሎት ላይ በነበሩ ሰዎች በፈጸሙት ጥቃት አምስት ሰዎች ገድለዋል ሲል አስታውቋል። ጥቃቱ ጭፍጨፋ ብሎ የጠራው አስተዳደሩ በዚህም ማዘኑ ገልጿል። ጥቃቱ የፈጸሙ ሰዎች ለመያዝ ጥረት እየተደረገ ነው ብለዋል። በጉዳዩ በአካባቢው ከሚንቀሳቀስ የመከላከያ ሰራዊት አመራሮች ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም